ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዚአብሔር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃ አብረናችሁ ጫፍ እንደርሳለን። መስታወት አድርገውም እዚህ ጋቢና አብራኛለች። ሰላም እንደምን አመሻችሁ። በዛሬው ዝግጅት ባለፉት ሁለት ቀናት በጨለንቆ ከተማና በተለያዩ ዩኒቨርሲቲዎች የተፈጠሩ ሁከቶች ላይ እናተኩራለን። በጨለንቆ ከተማ የመከላከያ ሰራዊት 15 ሰዎችን መግደሉ የኦሮሚያ ክልል አስታውቋል። የኦሮሚያ ብሔራዊ ክልላዊ ዋና በተለያዩ የሚዲያ አውታሮች ገልጸናል። ከዛ ባለፈ የአንድ ክልልን ፀጥታ በሚመለከት በሕገ መንግስቱም እንደተቀመጠው የጸጥታ ሁኔታ አሳሳቢ ሆኖ ከክልል አቅም በላይ ሲሆን ነው የመከላከያ ሰራዊታችን ወይም የፌደራል መንግስቱ የፌደራል ፖሊስ ጸጥታ አስከባሪ አካላት የሚጠሩ የሚጠሩት። አሁን ግን በማን ጥሪ ይሄ እርምጃ እንደተወሰደ አይታወቅም። የክልሉ ቃል አቀባይ አቶ አዲሱ አረጋ ናቸው። በተያያዘ ሁድለት በሻምቡ ከተማ ሁለት ከትግራይ ክልል የመጡ ተማሪዎችም መገደላቸው ተዘግቧል። በተማሪዎች መሀል በተነሳ የሁለት ሰዎች ህይወት እንዳለፈ ነው የሰማሉ እና ከነጋም በኋላ ለማወቅ አልት መገደቡ ማይቸዋለሁ በሰላማዊ ሰልፈኞችና በተማሪዎች ግድያ ክፉኛ ማዘኑንና ሁኔታውን እንዳሳሰበው የአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታውቋል። ዝርዝሩን ይዘናል። በሌላ ዜና በኢትዮጵያ የባህል ሙዚቃን ለማጠናከር ፈንድቃ የባህል ሙዚቃ ቤት ከተባበሩት መንግሥታት ድርጅት የ50 ሺህ ዶላርስ ድጋፍ አግኝቷል። ግን ማሲንቆን መጫወት እንፈልጋለን። እናፍራለን። አሁን እድሉን ብታገኙ እንሞክራለን። ያለዋል አሁን ሁሉንም ከዝግጅታችን ታገኝታላችሁ። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። የአውሮፓ ሕብረት ሀገሮች፣ ከሊቢያ የሚነሱ ስደተኞችና ፍልሰተኞች የሜዲትራንያን ባህርን እንዳያቋርጡ በማድረግ ለወከባና ሰቆቃ እንዲዳረጉ ምክንያት ሆኗል ሲል የመብት ተሟጋቹ አምነስቲ ኢንተርናሽናል አስታወቀ። ቻይና ከሰሜን ኮሪያ ጋር ያለምንም ቅድመ ሁኔታ ለመወያየት በዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቴለርሰን የቀረበላትን ሀሳብ መቀበሏ ተሰማ። ከዚህ ስምምነት የተደረሰው በባህረ ሰላጤው አካባቢ ያለው ውጥረት እያየለ በመጣበትና ይልቁንም የደቡብ ኮሪያዊ ፕሬዚዳንት ሙንጃኢን ቻይና ውስጥ የአራት ቀናት ጉብኝት በጀመሩበት ወቅት መሆኑም ታውቋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና ከተማ ማድረጋቸውን በመቃወም በእስላማዊው ዓለም የሚገኙ 22 መሪዎች ዛሬ ሮብ፣ ኢስታንቡል ውስጥ መሰብሰባቸው ተሰማ። የመሪዎቹ ስብሰባ የተጀመረው ከዚሁ ከፕሬዚዳንት ትራምፕ ውሳኔ ጋር በተያያዘ መካከለኛው ምስራቅ ውስጥ ውጥረት ባየለበት መሆኑ ነው። ስብሰባውን ያዘጋጀው 57 አገሮች በአባልነት የሚገኙበት ኦአይሲ የእስልምና ጉባኤ ድርጅት ነው። ይህንን ጉባኤ በአሁኑ ወቅት ቱርክ በሊቀመንበርነት የምትመራ ሲሆን አስቸኳይ ስብሰባው የጠሩት ደግሞ ፕሬዚዳንቱ ረጃብ ጣይብ ኤርዶዋን ናቸው። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር ወደ ቀዳሚው ዘገባችን ነው የምናልፈው። በኦሮሚያ ክልል ምስራቅ ሐረርጌ ዞን ጨለንቆ ከተማ የመከላከያ ሰራዊት አባላት አስራ አምስት ሰዎች መግደላቸውን ያስታወቀው የክልሉ መንግስት ድርጊቱን አውግዞ የፈጸሙት ወታደሮችና ትዕዛዝ ያስተላለፉት ተጠያቂ እንዲሆኑ አሳሰበ። የኦሮሚያ ክልል ቃል አቀባይ አቶ አዲሱ ረጋ ሟቾቹን መሳሪያ ያልታጠቁ ዜጋዎች ብለዋል። በሌላ በኩል በወለጋ ዩኒቨርሲቲ ሻምቡ ግቢ ውስጥ በሁለት የትግራይ ክልል ተማሪዎች ላይ የተፈጸመው ግድያ ላይ በተሳተፉ ላይ ሕጋዊ እርምጃ እንደሚወስድ አቶ አዲሱ አስታውቀዋል። በሰላማዊ ሰልፈኞችና በተማሪዎች ግድያ ክፉኛ ማዘኑንና ሁኔታው እንዳሳሰበው አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታውቋል። እስክንድር ፍሬው ዝርዝሩን ይዟል። ምስራቅ ሐረርጌ በጨለንቆ ከተማ በተፈጠረው አሳዛኝ ሁኔታ ላይ ማብራሪያ የሰጠው የኦሮሚያ ብሔራዊ ክልላዊ መንግስት 15 ሰላማዊ ሰልፈኞች መገደላቸውን፣ 14 ደግሞ መቁሰላቸውን የጠቀሰው። ለኦሮሚያ ብሮድካስቲንግ ኔትወርክ አስተያየት የሰጡት የክልሉ ፕሬዝዳንት አቶ ለማ መገርሳ በድርጊቱ ተሳታፊ የሆኑ አካላት ተጠያቂ መሆን እንዳለባቸው ተናግረዋል። በወለጋ ዩኒቨርሲቲ ሻምቡ ካምፓስ ብሔርን የለየ ጥቃት እየፈጸሙና ሁለት የትግራይ ክልል ተማሪዎችን የገደሉ አካላትም ተገቢ ህጋዊ እርምጃ እንደሚወሰድባቸው አረጋግጠዋል። የፕሬዝዳንቱን ማብራሪያ በማስመልከት የክልሉን መንግስት ቃል አቀባይ አቶ አዲሱ አረጋን አነጋግሬያለሁ። አህመዲን አህመድ አሳሳ የተባሉ ግለሰብ በሶማሌ ክልል ልዩ ኃይል መገደላቸው በጨለንቆ ከተማ ለተካሄደው ሰላማዊ ሰልፍ መነሻ እንደነበር በቅድሚያ ገልጸዋል። የተወሰደው እርምጃ ግን ተገቢ አልነበረም ሲሉ አቶ አዲሱ የክልሉን ፕሬዝዳንት ሀሳብ አብራርተዋል። ሆነ እንደተሰማው ክቡር ፕሬዝዳንታችን አቶ ለማ መገርሳ በዛሬው ዕለት ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን መግለጫ ሰጥተዋል። የመግለጫቸውም ይዘት በዜጎቻችን ላይ በተለይ በሰላማዊ ዜጎች ላይ ተቃውሟቸውን የተሰማቸውን ነገር በሰላማዊ መንገድ ምንም መሳሪያ ሲያይዙ በሚገልጹበት ወቅት እንደዚህ አይነት ጥቃት ያጠፋ ሰው ምናልባት ሰልፈኞቹ በተለያየ ሁኔታ ጥፋት ፈጽመው ሊሆን ይችላል። ጥፋትም ፈጽመው ቢሆን የሚጠየቁበት አግባብ አለ። የሚቀጡበት፣ የሚጠየቁበት የአካሄዳቸው ስህተት ካለው ስህተቱ የሚታረምበት የራሱ አግባብ ይኖረዋል እና ከዚህ ባለፈ በጣም ከተገቢው በላይ የሆነ እርምጃ በመውሰድ የሰው ሕይወትና አካል ላይ ጉዳት መድረሱ እጅጉን እንዳሳዘናቸው ገልጸው ድርጊቱንም አጥብቀው አውግዘዋል ማለት ነው። እንደ ኦሮሚያ ብሔራዊ ክልላዊ መንግስት፣ ትናንትናም ድርጊቱን እንደምናወግዝ በተለያዩ የሚዲያ አውታሮች ገልጸናል። ከዛ ባለፈ የአንድ ክልልን ፀጥታ በሚመለከት በህገ መንግስቱም እንደተቀመጠው የፀጥታ ሁኔታ አሳሳቢ ሆኖ ከክልል አቅም በላይ ሲሆን ነው የመከላከያ ሰራዊታችን ወይም የፌዴራል መንግስቱ የፌዴራል ፖሊስ ፀጥታ አስከባሪ አካላት የሚጠሩ የሚጠሩት። አሁን ግን በማን ጥሪ ይሄ እርምጃ እንደተወሰደ አይታወቅም ማለት ነው። በኛ ክልል ተጨባጭ ሁኔታ ይህንን እርምጃ ማን እንዳዘዘ፣ የመከላከያ ሰራዊታችንን ማን ወደዛ አካባቢ የሚጠራው ምንም የሚታወቅ ነገር እንደሌለ ክቡር ፕሬዚዳንታችን ገልጸዋል። ማን እንደጠራው አይታወቅም። በማን ትእዛዝ እንደተፈጸመ አይታወቅም። የክልሉ መንግስት ከአቅሙ በላይ የሆነ የጸጥታ ሁኔታ አለብኝና ድረሱልኝ የሚል ጥሪ ሲያደርግ ነው በኖርማሊ የፌዴራል የጸጥታ አስከባሪ አካላት የመከላከያ ሰራዊታችን፣ የፌዴራል ፖሊስ አባሎቻችን ጸጥታን በማስከበር ረገድ የሚያግዙት። የጨለንቆ ኬዝ ግን ማንም ጥሪ ሳያደርግ ነው እና ይሄ ማን እንደጠራው እና በማን ትእዛዝ እንደተፈጸመ ቶሎ ተጣርቶ የተጠያቂነት አሰራር እንዲኖር የኦሮሚያ ብሔራዊ ክልላዊ መንግስት እንደሚሰራ ነው የገለጹት። ህዝቡም ይህን ጉዳይ በአግባቡ እንዲገነዘብ ነው በመግለጫቸው የጠቀሱት። ከዚህም ባለፈ በማንኛውም ጊዜ የኦሮሚያ ብሔራዊ ክልላዊ መንግስት ከህዝቡ ጎን እንደሚቆም፣ ህዝቡ ላይ ጉዳት እንዲደርስ እንደማይፈልግ፣ ህዝቡ ላይ ጉዳት ሲደርስም ዝም ብሎ እንደማይመለከት ጉዳት ያደረሱ አካላትን በሀገሪቱ ህግ መሰረት በህገ መንግስታችን መሰረት ተጠያቂ እንደሚሆኑ ነው የገለጹት። ከዛም ባለፈ ክቡር ፕሬዚዳንት ለማ መገርሳ በመግለጫቸው የጠቀሱት በወለጋ ዩኒቨርሲቲ ሻምቡ ካምፓስ ብሄር ለይቶ በተፈጸመ ጥቃት የሁለት ተማሪዎች ህይወት አልፏል። ትናንትና ከትናንትና ወዲያ ምሽት ማለት ነው። የየት ክልል ተወላጅ የሆኑ የትግራይ ክልል ተወላጅ የሆኑ ተማሪዎች ላይ የሞት ህይወታቸው አልፏል። በዚህም ማዘናቸውን ነው የገለጹት። ማዘን ብቻ ሳይሆን ይህን ድርጊት አጥብቀው ነው ያወገዙት። ብሄር ለይቶ የሚደረግ ጥቃት በምንም መስፈርት የትም ቦታ ተገቢነት እንደሌለው፣ ይህን የፈጸሙ አካላትን በአስቸኳይ ጉዳያቸው ተጣርተው ተመጣጣኝ የሆነ ተገቢውን ህጋዊ እርምጃ እንደሚወሰድባቸው ነው የገለጹት። በመግለጫቸው መጨረሻ ላይ ህዝቡ ተረጋግቶ በሰከነ መንፈስ የህግ የበላይነትን ከማስከበር አንጻር ከመንግስት ጎን እንዲቆም ከፀጥታ አስከባሪ ከክልሉ ፀጥታ አስከባሪ አካላት ጎን እንዲቆምና አሁን በተፈጠረው ሁኔታ በብስጭትና በሀዘን ወደ ሌላ ነገር እንዳይነሳሳ ወደ ጥፋት እንዳይሄድ ጥሪያቸውን ያስተላለፉበትን መግለጫ ነው የሰጡት ማለት ነው አቶ አዲሱ እንግዲህ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ የፌዴራል መንግስቱን የሚያስተዳድረው የኢህአዴግ ወይም የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር አባል ድርጅት ነው። ከዚህ አንጻር አሁን በተፈጠረው ክፍተት፣ አሁን እርስዎ እየገለጹልኝ ካሉት አንጻር ከፌዴራል መንግስቱ ጋር የተደረገ ያለ ንግግር አለ ወይ? እንግዲህ አሁን ውይይቶች ይደረጋሉ። እስካሁን በዚህ ጉዳይ ላይ በዚህ ስፔሲፊክ ጉዳይ ላይ የተደረገ ውይይት መኖሩን አላክም። ግን ውይይቶች ይደረጋሉ። ምክንያቱም ይሄ ይሄ ጉዳይ በአግባቡ ተገምግሞ ሁሉንም የመከላከያ ሰራዊት አባላትንም ይወክላል ብለን አናምንም። ይሄን ትዕዛዝ የሰጡ አካላት ለምን እንደሰጡ፣ እዚህ ድርጊት እዚህ ወንጀል ውስጥ የተሳተፉ አካላትም ለምን እንደተሳተፉ በደንብ ተጣርቶ ተገምግሞ አስፈላጊው እርምጃ እንደሚወሰድ ነው የምንጠብቀው። ስለዚህ እንደ ኢህአዴግም በዚህ ጉዳይ ላይ ግልጽ የሆነ ውይይት ይደረጋል ብለን ነው የምናምነው። ውይይት ማድረግ ብቻ ሳይሆን ደግሞ ሰላማዊ ዜጎች ላይ የሚደርሰውን ጥቃትና የግድያ ስራዎችን የፌዴራል መንግስቱና ኢህአዴግም እንደ ግንባር የሚያወግዘው እንጠብቃለን ማለት ነው። አሁን አጠቃላይ በክልሉ የተለያዩ አካባቢዎች ጨለንቆን እና ሻምቦን ጨምሮ ያለው የጸጥታ ሁኔታ ምን ይመስላል? የጎላ የጸጥታ ችግር የለም። አጠቃላይ መላ ኦሮሚያ ውስጥ ያለው ትልቅ የሆነ የልብ ስብራትና ሀዘን ነው ሁላችንም በጣም ነው የተደናገጠ ነው የክልሉ ህዝብም እጅግ በጣም አዝኗል። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ጫፍ ኦሮሚያ ውስጥ ጥልቅ የሆነ የሀዘን ድባብ ነው ያለው። ከዛ ባለፈ ግን አንዳንድ አካባቢዎች ላይ በተለይ ከፍተኛ ትምህርት ተቋማት ላይ ጉዳዩን በመቃወም የከፍተኛ ትምህርት ተቋማት ተማሪዎች ዛሬም ሀዘናቸውን ሲገልጹ ነው የነበረው፣ በኦሮሚያ ክልል ውስጥ ባሉ ዩኒቨርሲቲዎች ማለት ነው። ከዛ ባለፈ ግን በጸጥታ ችግር ረገድ የሚነሳ ነገር ብዙም የለም ማለት ነው። ምዕራብና ምስራቅ አደርግን እንደዚሁ ህዝቡ በየአካባቢው እየተሰባሰበ ሐዘኑን በሰላማዊ መንገድ እየገለጸ ያለበት ሁኔታ ነው ያለው። ስለዚህ ያለው ድባብ ከፍተኛ የሆነ የሀዘን ድባብ የመሰበር የምሰበር የልብ ስብራት ነው ያለው በተጎዱ በሞቱ ወገኖቻችን ምክንያት። ከዛ ባለፈ አጥፊዎች ለህግ እንዲቀርቡ የሚል ፓርቲ ጥያቄዎች እየተነሱ ነው ያሉት። ከዛ በተረፈ ግን የጎላ የተስተዋለ የጸጥታ ችግር የለም ማለት ነው። አሁን አንዱ ጥያቄ የክልሉም መንግስት እየጠየቀ ያለው በተለይ በጨለንቆ ተኩስ እንዲከፈት ትዕዛዝ የሰጡ አካላት ተጣርቶ በህግ ይጠየቁ የሚል ነው ይመስለኛል። አዎ፣ ነው እንደዛ ነው። ትዕዛዝ የሰጡ አካላትም በዛ ውስጥ የተሳተፉ ይሄ ሰላማዊ ዜጎች ላይ ሰርቶ በሚኖሩ ዜጎች ላይ ምንም መሳሪያ ባልታጠቁ ዜጎች ላይ የተፈጸመ ጥቃት ነው ወንጀል ነው ብለን ነው የምናምነው። ወንጀል እስከሆነ ድረስ ደግሞ ይሄን ያዘዘ አካልን ከዛም በተረፈ ደግሞ እዚህ ውስጥ የተሳተፉ አካላትም በህገ መንግስቱ መሰረት በሀገሪቱ ህግ መሰረት መጠየቅ መቻል አለባቸው። የሰላማዊ ዜጋ ደም ፈሶ መቅረት የሌለበትን የሰላማዊ ዜጋ ሰው መሳሪያ ያልታጠቀ ሰው እንዲሁ በጠራራ ፀሐይ ሰልፍ ስላደረገ ሰልፍ ቢያደርግ ሀንድል የሚደረግበት ተመጣጣኝ የሆነ እርምጃ ወስዶ ያንን ሰልፍ ማስቆም ይቻል ነበር። ነገር ግን አሁን የተወሰደው እርምጃ በሰው ሕይወት ላይ ከፍተኛ የሆነ ጉዳት ያደረሰ ስለሆነ ወንጀል ነው። ይህን ያዘዘውም አካል እንደገና ደግሞ እዚህ ውስጥ የተሳተፉ አካላትን መጠየቅ አለባቸው የሚል ግልጽ የሆነ አቋም ነው ያለን ማለት ነው። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ በጨለንቆና በዩኒቨርስቲዎች በተፈጸመው ግድያ ማዘኑን አስታውቋል። ለሟቾቹ ቤተሰቦችም የሐዘን መግለጫ መልእክት እናስተላልፋለን ብሏል። መንግስት የዜጎቹን ደህንነት እንዲያረጋግጥ፣ ኢትዮጵያውያንም ለረጅም ዘመናት ለቆየው መቻቻልና አብሮ የመኖር ባህል እንዲቆሙ ጠይቋል። ኤምባሲው የመግለጫውን ይዘት አስመልክቶ በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ይህንኑ ያንጸባረቁት ጉዳዩን ማንሳትና የዜጎች ደህንነት ጉዳይ አስፈላጊ መሆኑንም ማመልከት ተገቢ ነው። ኢትዮጵያውያን የየትኛውም አካባቢ ተወላጅ ሆኑ፣ ደህንነታቸውን የማረጋገጥ ጥረት መኖር አለበት። በተመሳሳይም ዜጎች በብሔር ላይ ተመስርተው የእርስ በርስ ጥቃት እንደሚፈጽሙ የሚገልጹ ሪፖርቶች እየጨመሩ ነው። ኢትዮጵያ ለረጅም ዘመናት የቆየ የመቻቻልና አብሮ የመኖር ታሪክ እንዳላት እናውቃለን። ኢትዮጵያውያን ለዚህ ሲቆሙ ማየት እንፈልጋለን ነው ያሉት። በጨለንቆና በተለያዩ ዩኒቨርሲቲዎች ያለውን ሁኔታ እንደዚሁም በኦሮሚያ ክልላዊ መንግስት የተሰጠውን አስተያየት በተመለከተ ከፌዴራል መንግስቱ ምላሽ ለማግኘት ጥረት እያደረግኩ ነው። እንደተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በተያያዘ ዜና በወለጋ ዩኒቨርሲቲ የሻምቡ ግቢ ውስጥ እሁድ ሌሊት በተማሪዎች መካከል በተነሳ ግጭት እና ሁከት ሁለት የትግራይ ተማሪዎች መገደላቸው ተገልጿል። ጉዳዩን ሰለሞን አባተ ተከታትሎ የሚከተለውን አጠናቅሯል። የትግራይና የኦሮሚያ ክልሎች የመንግሥት ኮሚኒኬሽንስ ጉዳዮች ቢሮዎች ኃላፊዎች በየፌስቡክ ገጾቻቸው ላይ ባወጧቸው መልእክቶች በወለጋ ዩኒቨርሲቲ የሻምቡ ግቢ ውስጥ ሌሊቱን በተፈጠረ ሁከት የግቢው ተማሪዎች የነበሩ ሁለት የትግራይ ተወላጆች ሌሊቱን ሕይወታቸው ማለፉን አስታውቀዋል። ይህንኑ ጉዳይ ለማጣራት የሆሮ ጉድሩ ወለጋ ዞን ማዕከል ወደ ሆነችው ሻምቡ ደውዬ ነበር። ዩኒቨርሲቲውም ደውዬ ከባልደረቦቹ አንዱን አግኝቼ ነበር። ጉዳዩ የተፈጠረው ከምሽቱ ወደ ስድስት ሰዓት አካባቢ ነው። እኩለ ሌሊት ማለት ነው። እኩለ ሌሊት ላይ እሺ፣ በተማሪዎች መሀል በተነሳ የሁለት ሰዎች ሕይወት እንዳለሴ ነው የሰማሁን እና ከነጋም በኋላ ለማወቅ አልኩ። ምንድን ነው ግን የተፈጠረው? ምንድን ነው መንስኤው? እንዴት ነው ሁኔታው? እየተካሄደው ዘንድሮ እስካሁን እንግዲህ በመንግስት በኩል ያለው ችግር ስላለ ተማሪዎችን በትክክል ትምህርታቸውን አልጀመሩም። ትናንትና ደግሞ እኔ ኢንፎርሜሽን እንዳለ አዲግራት ላይ የአማራና የኦሮሞ ተማሪዎችም የሚል ልጆች ሲሰሙና ከዚያ አካባቢ ነው ጉዳይ በተነሳ እና ግጭ በተፈጠሩና ተማሪዎች የተገደሉት ለሚባሉ ምን ሰሙ አዲግራት ላይ ተፈጠረ የተባለ ነገር አዲግራት ላይ ተማሪዎች ከባለፈው ሁለት ሳምንት በፊት የመቀለና የወልዲያ እግር ኳስ ክለብ የለም እነሱ ለጨዋታ አመት ችግር ተፈጥሮ ነበር። በዛው የተነሳ ደግሞ የኦሮሞና የአማራ ተማሪዎች እዛ አካባቢ ያሉት ላይ ችግር ተፈጥሮ ተማሪዎችን በትነዋል። ተማሪዎች ከመጡ በኋላ ልጆች ወይም ከሰሙ በኋላ ነው ወደ እንትን የገቡ እና ምን ሆነ እንዴት ተነሳ ይሄ ግጭት በፊትም ጀምሮ በዚህ አመት በሁለት ሺ አስር ሲሆኑ ትንሽ ይሰራል ነበረ፣ ግቢ ውስጥ። ከዛ በኋላ ግን ትናንትና ይን ክፍሉ በኋላ ነው ወይም ጉዳይ የፈጸሙት ኢንፎርሜሽን እንዳገኘው። እሺ፣ እነ ማን ናቸው የፈጸሙት? አድራጎቱን አላወኩም ግን፣ ኢንፎርሜሽን እንደሰማው ተማሪዎች ነው የተባለው። የትኛው ተማሪ እንደሆነ ግን እኔ አላወኩም። ስንት ሰው ነው የተገደለው? የተገደለው ተባለው ሁለት ተማሪዎች ናቸው፣ ኢንፎርሜሽን እንደሰማኝ ከሆነ ብሔራቸውን ትግሬ ነው የተባለው እና እና ማታውኑ ደግሞ ተማሪዎች ተይዟል። በዚህ ጉዳይ ተበርክሮ ነው መሰለኝ፣ አማራዎችም አሉ፣ ኦሮሞዎችም አሉ። ወደ ግድያ ሊያመራ የሚችል ነገር እንዴት ተፈጠረ መጀመሪያውኑ? አላወኩትም። እንግዲህ እንደተባለው ከዛ ጉዳይ ጋር ተያያዘ ነው፣ ከደግራት ጋር ተያያዘ ነው ትናንትና በተለያዩ ሚዲያዎች ኢንፎርሜሽን እንዳለ ከሆነ እዛ አደግራት ላይ የኦሮሞ ተማሪዎች እና የአማራ ተማሪዎች እንዳለ በሚኛ ሁለት ሺ አስር ከገባ ወዲህ ሁኔታ ጥሩ አልነበረም በዩኒቨርሲቲ ውስጥ በግቢው ውስጥ ብለውኝ ነበርና ምንድን ነው የነበረው ሁኔታ ምንድን ነው ጥሩ አይደለም የሚሉኝ ሁኔታ ምን ይመስል ነበር አይ ከዛ በፍት ምክለውን ሀገር ከሆነ በእርጋ ተመሳሳ ግጭትም አልነበረም ግቢ ጥሩ ሙድ ላይ ነበሩ ተማሪዎቹ ይህን ኢንፎርሜሽን ከሰሙ በኋላ ነው ወደ ሌላ ግድያ የሄዱት ነው የምትለኝ ነው። ያኛው ነው ጉዳዩን ኢናንስ ያደረገው ሁሉም ያነጋገርኳቸው ሰዎች የነገሩኝ ምንም እንኳ ከትምህርት ሥርዓቱ ጋር በተያያዘ ሰሞኑን ውጥረት የነበረ ቢሆንም እንዲህ አንድ ጎሳ ላይ ነጥሎ ያነጣጠረ ችግር ግን እንዳልነበረ ገልጸውልኛል። ስለ ሁኔታው ይበልጥ ቅርበት ያለው መረጃ ለማግኘት ወደ ኦሮሚያ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ወደ ሆሮ ጉድሩ ወለጋ ዞን ፖሊስ መምሪያ ወንጀል ምርመራ ኃላፊ ኮማንደር ኢርሰሙ የዞኑን የአስተዳደርና ጸጥታ ጉዳዮች ኃላፊ አቶ ከተማ በከልቾን የሻምቡ ግቢ ዲን ዶክተር ዘሪሁን ጃለታን ለማግኘት ብዙ ጥረት አድርጌ ነበር ለጊዜው አልተሳካልኝም በመጨረሻ ግን ያገኘኋቸው የሻምቡ ግቢ የትምህርት ምክትል ዲን አቶ ቱሊ አብዲሳ የሚከተለውን ብለውኛል ትንሽ ተማሪዎቹ ማታ ተጋጭተው ነበር በግርግር ውስጥ የሆነ ሁለት ልጆች ተመጥተዋል። ተመጥተዋል ሲሉኝ ምን ማለት ነው? ያው ተማሪዎች በመደባደባቸው ሁለት የሁለት ተማሪዎች አንዱ፣ እኔ እንግዲህ ግልጽ አልሆነም እንዴት እንደሞተ አንዱ ግን ተደብድቦ፣ መደብደቡ እኔ አይቼዋለሁ። ነበሩት ሰው ቦታው ላይ። አንዱ ግን አልተጣራም። አሁንም ፖሊስ ነው የያዘ። ልጁ ግን ከመስኮት ተወረወረ የሚባል ነገር አለ። ዘለው በራሱ ነው ወይስ ሌሎች ናቸው የወረወሩት? በራሱማ አይደለም። ተማሪዎች እኮ ተጋጭተዋል። በቃ ግጭት አለ። እሺ። ግጭቱ ወደ አምስት ሰዓት ነው የተጀመረ ነው የተባሉት። እኔ ከምሽት ሰዓት ነው ወደ ቤት ሄደ። ሁለት ሰዓት ነው የገባው ከግቢ። እነሱ ከበሉ በኋላ ያለ ሰላም ነበር። በቃ ሙሉ በሙሉ እሺ ኖርማል ጥያቄ ነበራቸው። በቃ ትናንትና የሆኔ ሜን ካምፓስ ማለት ይሄ ሰብ ካምፓስ ነው፣ ሻምቡ ግቢ ነው። እናንተ እዛ ያሉት ተማሪዎቹ ወደ ትምህርት ቤት ወደ ዩኒቨርሲቲ አልተመለሱም፣ እኛ እንዴት እንማራለን አሉኝ። ተረጋግተው በቃ ድሮ እንደሚጠይቁት ጥያቄ ጠየቁት። እዛ ነው እንግዲህ ኔ ማቀው ገዲት ግን የተፈጠረ አላወቅኩም። አሁን ፖሊሲ ይዟል እንግዲህ ግልጽ ማስረጃውም ማግኘት ይችላል። ብዙ ነው የሚበሉ ምንድን ነው ግን ያቀረቡት ጥያቄ የነበረው? ትናንትና የሚሉኝ ትናንትና በቃ ዋና ግቢ ያለው ተማሪ ግቢውን ለቆ ስለወጣ ወደ ግቢ አልተመለሱም። ዋና ጥያቄ ነበራል። ዋና ግቢ የሚሉኝ የነቀምቱ ወጥቶ ነበረ ባለፈው ሳምንት ወደ ግቢ አልተመለሱም። ይሄ ጥያቄያችን ያው የእኛም ጥያቄ ስለሆነ አዎ። ምንድን ናቸው እነዛ ጥያቄዎች? እንግዲህ ኤግዛም የሚባል አለ ትምህርት ሚኒስቴር ያስተላለፈ የመውጫ ፈተና ማለት ነው። አዎ እንወልዳለን የሚለው ጥያቄ ነበራቸው። እንግዲህ ያው በዛው ጠዋት ትናንት ጠዋት ጠየቁ። እነዚህ ደግሞ ያን እነሱ ተመልሰው ወደ ዩኒቨርሲቲ አልገቡም ማለት አሁን ክላስ መግባት አንችልም አሉ። እኛም ዝም ብለን ወደ ላይ ተመልሰን በመናጅመንት ምን የሚያደርግ እነዚህን ተማሪዎች ብለን ተመካከል። ያኔ እንግዲህ ምንም የቦታ ግጭት ምናምን ነገር ምንም እኔ የሻምቡ ካምፓስ ተማሪዎችም ጭምር ነበሩ፣ የወጡት ማለት ነው። የነቀምት ብቻ ሳይሆኑ የሻምቡ አልወጡም። የሻምቡ እኮ አሉ፣ እየተማሩ ነበር። ባለፈ አርብም ተምረው ነበረ። እሺ። ትናንትናም ትምህርት ላይ ነበሩ። የነቀምቶቹ ቅዳሜ ይመለሳሉ የሚል ነበር እንግዲህ። አንደምታ ያለፈው ያለፈ ቅዳሜ ማለት ነው። እሺ የተወሰነ ነው የተመለሱት። ክላስ አልተጀመረም ዛሬ እኛ እንዴት እንማራለን እዛ ያሉት ጥያቄያቸው እያሉ ነው። የትናንትናው ግጭት እንደተፈጠነ ነው እንግዲህ ያየሁት። እንግዲህ ሌሊት ነው የተጀመረው ግጭቱ። በምን ላይ እንደተነሳ ግን ኬዙን እስካሁን ግልጽ አልሆነልኝም። እንዴት እንደተጋጩ እንዴት እንደተነሳ እነማን እዛ ግጭት ውስጥ እንደተሳተፉ የሚያውቁት ነገር የለም። በትክክል ምንም አላወቅኩም። ይሄ ነገር ደግሞ በሻምቡ እኔ ሶስት አመቴ ነው ተከስቶ ማያውቅም የብሄር ግጭት ከሚባልም ደግሞ እኔ እንግዲህ ያው በህይወት ማታ ነው ያየሁት። እነዚህ የተገደሉ ተማሪዎች በጣም ሰላማዊ ነበር። ይሄንን እኛ ጥርጣሬም የለንም። ጥያቄ ሲጠይቁ ይጠይቃሉ፣ ሲመለስ ይመለስላቸዋል። ጥያቄ ከብሔር ጋር ምንም የሚያገናኝ ነገር ስለሌለ ነው ምን እንደተጋጩ ምን እንደሆነ እስካሁን እንግዲህ ፖሊስ እየተከታተለኝ ነው። ውጤቱን አልሰማንም። ከየት የመጡ ተማሪዎች ናቸው የተገደሉት? እነዚህ ልጆች ወደ ሰሜን ክፍል ሀገር ነው። ተንደን የሚባል አንድ ሀገር ነው። በእርግጥ እኔ በትክክል አላውቅም ቦታውንም። እንደዛ የሚባል ነው። ከሻምቡ ሌላም በአምቦ፣ በባሕር ዳር፣ በጎንደር ዩኒቨርስቲዎች ውስጥም የተለያዩ ንቅናቄዎች እንደነበሩ ተሰምቷል። ወደ ጎንደር ዩኒቨርስቲ ደውዬ ያነጋገርኩት አንድ ተማሪ እንደ ነገረኝ ተማሪዎች ሰላማዊ ሰልፍ ግቢ ውስጥ አድርገው መፈክር ያሰሙ ስለነበረ አድማ በታኞች ቢገቡም የተደበደበም ሆነ ችግር የደረሰበት ማንም እንደሌለ ገልጾልኛል። ጥያቄያቸውን ግን ለዩኒቨርስቲው ፕሬዚደንት ማቅረባቸውን ነግሮኛል። ተጨማሪ መረጃዎችን ከየዩኒቨርስቲው አስተዳደሮችና ከየአካባቢው ባለስልጣናት አግኝተን ልናደርስላችሁ ጥረት እናደርጋለን። በምናቀርብላችሁ ዝግጅቶች ላይ ፌስቡክ አት ቪኦኤ አማርኛ አስተያየቶቻችሁን እንቀበላለን፣ እንድታጋሩን እንጋብዛለን። ወደ መጨረሻው ዘገባችን እንለፍ። በኢትዮጵያ የባህል ሙዚቃን ለማጠናከር ፈንድቃ የባህል ሙዚቃ ቤት ከተባበሩት መንግስታት ድርጅት 50 ሺህ ዶላርስ ድጋፍ አግኝቷል። በተለያዩ የኢትዮጵያ የገጠር ቀበሌዎች የሚገኙና ከቤተሰብ የአዝማሪነት ሙያ የወረሱ ወይም ደግሞ በስራው የተሰማሩ ወጣቶችን በማሰባሰብ ልምድ ካላቸው አዝማሪዎች ጋር በማገናኘት እውቀትን እንዲቀስሙና በሙያው እንዲሰሩበት መንገድ ለመክፈት ነው ገንዘቡ የሚውለው። መስታወት አራጋው የባህል ተወዛዋዥኑና የፈንድቃ ባለቤት መላኩ በላይን አነጋግራለች። በፈንድቃ የባህል ምሽት በርካታ ድምፃውያን፣ በርካታ ተወዛዋዦች፣ በርካታ አዳዲስና አንጋፋ ሙዚቀኞች ስራዎቻቸውን ለታዳሚ አቅርበዋል። መላኩ በላይ የፈንድቃ ባለቤት ነው። ዩኔስኮም ይሄን በየዓመቱ የሚያደርገውን ነገር ሲል ያው ወደ ዘጠኝ መቶ ተወዳዳሪ ነበር ያደርገው እዚህ ጋር በማደርገው አክቲቪቲ ያንን ፈንድ እንዳሸንፍ ረዳና ጥያቄያቸውን ዓመቱ በምን ላይ መስራት እችላለሁ ሲል አይ እንግዲህ እኔ ያው ካለሁበትም አንጻር የአዝማሪው ሙዚቃ ላይ ነው መስራት የምፈልገው። ምክንያቱም አሁን የአዝማሪው ሙዚቃ በጣም አስከፊ ሁኔታ ላይ ነው ያለው። ለምሳሌ ወደ ሰርግ ሲሰራ አርባ ሺ ብር፣ አምሳ ሺ ብር ይከፈል ከሆነ ለዘመናዊ ብለን ለምንጠራው ሙዚቃ የአዝማሪው ሙዚቃ ይባልና ሰርግ ለማድመቅ እንደ ሽልማት ምግብ አለ ነው እንጂ የምንለው የሰሩትን ያህል የሚሰጣቸው ነገር አይደለም ያለ ደሞዝ ነው በብዛት የሚሰራው፣ በሽልማት ነው የሚሰራው። አሁን ትላልቆቹም እ እኛ ተሰቃየ ነው ይበቃል እንኳን ልጆቻችን ሊቀጥሉት ነው። ልጆቹም ደግሞ ስቲል የአዝማሪ ልጆች አዝማሪ እየተባሉ የሞራል ውድቀትም ነው። አሁን ወደ ጎንደር፣ አላፋ ታቁሳ፣ ባህር ዳር፣ ወሎ፣ ላሊበላ፣ ደሴ፣ ኮምቦልቻ በዚሁ ፕሮጀክት ትራቭል አድርጌያለሁ እና ከወጣቶችንም ስጠይቃቸው በጣም ስራውን እንፈልገዋለን፣ እኛም ወደ ትምህርቱ እንጂ ወደዚህኛው እናዘነብልም፣ የሞራል ውድቀትን ያስከትሉብናል። እና ይሄ ነገር ወደፊት በዚህ ከቀጠለ ሙዚየም ውስጥ ነው ልናገኘው የምንችለው እንጂ እንደዚህ ሊቀጥልን አይችልም። ስለዚህ ክፉ ነገር ነው እና ቶሎ ሊታደገው ይገባል። በሚል ይህን ያገኘትን በስራይን በአክቲቪቲውን ሀገርን በማስተዋወቅ ያገኘትን ይሸልማል። ወደዚህኛው ላይ ነው ትኩረት እንዲያደርግ እና አዝማሪው ላይ እንደሰራ ብዬ ስነግራቸው፣ በዛ ተስማምተን አብረን እየሰራን ነው። በዩኔስኮ የተሰጠህን ሀምሳ ሺህ ዶላር ምን ላይ ነው የምታውለው? መላኩ ገጠር ውስጥ ሄዶ ወጣቶች ማነሳሳት እንዲሰሩና በሙያው እንዲኮሩበት እንጂ እንዲያፍሩበት እንዳይሆኑ ማድረግ ነው። አስራ አንደኛ ክፍል አስረኛ ክፍል የሆኑ አሉ፣ ግን ማሲንቆን መጫወት እንፈልጋለን እናፍራለን። አሁን እድሉን ብታገኙስ? እንሞክራለን ያሉ አሉ። አሁን ጎበዝም ባይሆኑ እነሱን ከገጠር እዚህ አምጥቶ ልምምድ የሚሰጧቸው ወይ ትያትር ቤት ወይ ከያሬድ ትምህርት ቤት ሳይሆን በዚሁ በአዝማሪው ቤተሰብ በልምዱ ያላቸው ብዙ ያሳለፉ በሙያቸውም የበሰሉት ወጣቶችን እንዲያሳያቸው ማድረግ ነው። ሆቴል ውስጥ ነው የሚያርፉት። እዚህ መጥተው በጩ ተችሎ እዚህ ኮርስ ይሰጣሉ። ከዛ በኋላ እንግዲህ አሁን የምመርጣቸው ስድስት ወንድ ስድስት ሴት አሉ ለጊዜው ከከተማም ከክፍለ ሀገር ከወልዲያም ከላሊበላ ያገኘዋቸዋሉ። ወደ አላፋት አቁሳ ይሞክራሉ ግን በግብርናው ተዳደራሉ። ትምህርትም እያሉ በዚህ አይነት ሁኔታ ውስጥ ያለዋል። እነሱን ወደ ከተማ በማምጣት ይህን ኮርስ መስጠት ፈንድቃ ውስጥ። ከዛ በኋላ ጥምቀት ላይ አንድ ፕሮግራም በማቅረብ እንደዚሁም አሊያንስ እንደዚሁም ጁፒተር ሆቴል እና ፈንድቃ ውስጥ አንድ አራት ኮንሰርቶች ያቀርባሉ። ከዛ በኋላ የእነሱን ኢንተርቪውና ጥናት አስደግፎ ይዛቸው አርካይቮች አሉ። ከዛ ከአርካይቮች በኋላ ወደፊት ሊያስፈልጉ የሚችሉት ነገሮች በመጠቆም ከዚህ በቀጣይ ምን ለማድረግ እንደሚቻል ደግሞ ምልክት የሚሰጥ ነገር ለማቅረብ ነው መልሶ ወደ ዩኔስኮ። ስለዚህ የመጣው ብርና ከኔ የማደርገው ወጪ ለእንደዚህ አይነት ነገሮች ማስኬጃ ነው የሚሆኑት። የአንድ ዓመት ፕሮግራም ነው ማለት ነው እና አላማው ወጣቱን ማነሳሳት፣ ፕራውድ እንዲሆን በባህሉ እንዲኮራ፣ ትምህርቱንም ሙዚቃ እንዲቀጥልበት ለማድረግ ነው አላማው ፈንድቃ ሰኞ ሰኞ እነ ሄኖክ ተመስገንን ይዞ ተፈሪ አሰፋን የጃዝ ሙዚቃ ኦሪጂናል አሬንጅመንት የጻፉትን ሰኞ ያቀርባሉ። እንደዚሁም ደግሞ አርብ የኔ ኢትዮ ክለር የሚል ከሽፋን ቱማንዶዬን እነ ጋሽ ታደለ በቀለን፣ እነ ስዩን ጥላሁንን፣ አስናቀ ገብረየትን ይዞ እንደገና ወጣቶችን ይዞ ኢትዮ ክለር ነፋሲ ከሀይሉ ሁሉንም ይዞ ይቀርባል። አንደኛው አርብ ደግሞ እንደዚሁ ተፈሪ አሰፋ ነጋሪት ባንድ ብሎ ራሱ የባህሉን ሙዚቃ ቀድቶ በራሱ አሬንጅመንት ወደ ጃዝ ገልብቶ ጽፎ ኦሪጂናል አሬንጅመንት አለ። ኮንሰርቱ ከመጀመሩ በፊት ደግሞ ሸክላዎችን ድሮ ጀምሬ አጠራቅም ነበር እና እነሱን ሸክላዎችን ዲጄ አድርጎ ያጫውታል እና ሰንድቃ የፍቅር ቤት የሆነ ጥሩ ተምሳሌት ጥሩ የሆነ እንቅስቃሴ እያደረገ ይገኛል። በፈንድቃ የባህል ምሽትና የባህል ማዕከል ከሙዚቃው በተጨማሪ ወጣትና አንጋፋ ሰዓሊዎች ስራዎቻቸውን የሚያቀርቡበት የባህል ክፍልም አለው። የተለያዩ የኢትዮጵያ የባህል ሙዚቃ ላይ የተደረጉ ጥናታዊ ጽሁፎችም በዚሁ ማዕከል በተደጋጋሚ ይቀርበዋል። ለፈንድቃ የባህል ማዕከል ስኬትን እንመኛለን። የዛሬው የጋቢና ጉዟችን እንግዲህ በዚሁ ጋብ እያለ ታክሲያችን ጫፍ ደርሰናል ነው። አስተያየቶቻችሁን እንቀበላለን። ፌስቡክ አት አማሪክ ላይ ባስደመጥናችሁ ዜናዎች፣ በሰማችኋቸው ዘገባዎች ላይ አስተያየቶቻችሁን ሁሌም ሀሽታግ ጋቢና ፌዊን በመጠቀም አት አማሪክ ላይ አድርሱን። ስናስተናግዳችሁ አምሸነውን የመስታወት አድራጋው ና ኢኖክ ሰማ ጊዜርነን ጉዟቸው የሰመረ ይሁን እያለን የምንሰናበተው ዝግጅታችንን በቴክኒክ አቀነባበረው ሞቅቢል ያበሮና ከታላቁ ፒታ ጋር በመሆን ነው። እናመሰግናለን። Thank